ሐኪሞን ይጠይቁ ለዛሬ ምሽት በልማድ የስኳር በሽታ በሚል ጥቅል ስያሜ በሚታወቀው የሕመም አይነት ዙሪያ ከአድማጮች ለደረሱ ጥያቄዎች የተሰጠ ሙያዊ ማብራሪያ ያካተተ ጥንቅር ነው ይዞ የቀረበው። የስኳር በሽታን ተከትለው የሚከሰቱ ሌሎች ህመሞችን አስመልክቶም ጥያቄዎች ደርሰውናል። ሙያዊ ማብራሪያውን የሚሰጡን ዶክተር ኤልያስ ሲራጅ በዚህ በዩናይትድ ስቴትስ በፔንሲልቬንያ ክፍለ ግዛት በቴምፕል ዩኒቨርሲቲ የሕክምና ትምህርት ተባባሪ ፕሮፌሰር ፕሮፌሰርና የስኳር ህክምና ፕሮግራም ዲሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ከህመሙ መንስኤና ምልክቶች የሚነሳው የመጀመሪያው ክፍል እንደሚከተለው ተቀናብሯል። ሐኪሞን ይጠይቁ ዶክተር ኤልያስ አበራ ለሚ የተባሉ አድማጫችን ካሶሳ፣ ሌላው አድማጫችን አቶ አህመድ ሰይድ ደግሞ ከወለንጭቲ በተመሳሳይ ባደረሱን ጥያቄዎች በልማድ የስኳር በሽታ በመባል የሚታወቀው የህመም አይነት ህሙማን መሆናቸውን ገልጠው፣ በሽታው ባለበት ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቅሰልና የአይን ህመም የመሳሰሉ ችግሮች ጠይቀውናል። ወደ ዝርዝሩ የሚያስገቡንን እነኝህን ጥያቄዎች ለመመልከት ከመሞከራችን በፊት በመሰረቱ የበሽታውን ምንነት ለመረዳት ለመሆኑ የስኳር በሽታ ምንድን ነው? ዋና ዋናውን አይነቶች ጨምረው ቢያስረዱን። አመሰግናለሁ፣ ይሄን እድል ስለሰጠኸኝ። የስኳር በሽታ እንግዲህ ምንድን ነው? በደማችን ያለው የስኳር መጠን ከፍ ሲል ነው የስኳር በሽታ ብለን የምንጠራው። እና ስኳር ሰውነታችን ውስጥ አስፈላጊ የሆነና በሰውነታችን ውስጥ ያለ የምግብ አካል ነው ግን መጠኑ ከመጠን በላይ ከፍ ሲል የስኳር በሽታ ይባላል ማለት ነው። ሁለት አይነት የስኳር በሽታዎች ነው ያሉት አይነት አንድ የሚባል አለ፣ አይነት ሁለት የሚባል አለ። በእንግሊዝኛ ታይፕ ዋን እና ታይፕ ቱ ይባላሉ። አይነት አንድ የሚባለው ብዙ ጊዜ ልጆችንና ወጣቶችን የሚያጠቃው፣ አይነት ሁለት የሚባለው ደግሞ ብዙውን ጊዜ ትልቅ ሰዎችን የሚያጠቃው እና ደግሞ ከውፍረትም ጋር የመያያዝ ጠባይ ያለው ነው ይሄ እና ብዙ ሰው ስኳር ያዘኝ ሲል ትልቅ ሰው አይነት ሁለት የምንለው ወይንም ደግሞ ታይፕ ቱ የምንለው የስኳር በሽታ ዶክተር ኤልያስ በዋናነት በመንስኤነት የሚታወቁትን ዝርዝሮች ደግሞ ቢያስጨብጡን፣ ምንድን ናቸው? በመንስኤነት የሚታወቁ ለስኳር በሽታ የሚያጋልጡ ሁኔታዎች ዋናዎቹ እንግዲህ የስኳር በሽታ መምጣት ምክንያቶች ሶስት ነገሮች ናቸው። አንዱ የምግባችን አለመመጣጠን እና በተለይ ከሚገባን በላይ መብላት ሰውነታችን ከሚያስፈልገው መጠን በላይ ከበላ ትክክል እና ምንድን ነው ብዙ ሰው ይጠይቀኛል ስኳር ለብቻው ስለበላሁኝ ስኳር በሽታ ይዘኛል ወይ እያሉ ይጠይቁኛል መጀመሪያ ስኳር በሽታው ሲጀምር የሚበላው ምግብ አይነት ሳይሆን ዋናው ነገሩ የሚበላው ምግብ ብዛትና መጠን ነው ውፍረትን የሚያመጣው አንዴ ግን ስኳር ከተያዘ በኋላ ስኳር መብላት የባሰ ያባብሰዋል እንጂ ስኳር ስለተበላ አይደለም እንግዲህ ስኳር በሽታ የሚይዘው በአጠቃላይ ምግብ ከመብዛት ጋር በተያያዘ መልኩ የሰውነታችን ክብደት ይጨምራል። በተለይ ደግሞ ክብደት ስንል በሀገራችን ያው ቦርጭ የምንለው ሆዳችን አካባቢ መወፈር ከስኳር ጋር በጣም የተያያዘ ነው። በሶስተኛ መልኩ ደግሞ